የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሚያዝያ ወር ባደረጉት ጥሪ መሰረት ዛሬ በአገሪቱ ምርጫ እየተካሄደ ነው። ብሪታንያ ከአውሮፓ ሕብረት ስለመውጣት ጉዳይ ድርድር በሚካሄድበት ወቅት ጠንካራ ውክልና እንዲኖራቸው ነው ምርጫው እንዲካሄድ ጥሪ ያቀረቡት። ይሁንና የብሪታንያ ዋና ተቃዋሚ ድርጅት የሆነው ሌበር ፓርቲ ክፍተቱን እየሞላ በመሆኑ በከፍተኛ ድምፅ የማሸነፋቸው ጉዳይ እየደበዘዘ ነው። የምርጫው ዘመቻ በተከታታይ በተካሄዱ የአሸባሪዎች ጥቃት ምክንያት ትኩረቱ ደብዝዟል ሲል ዘጋቢያችን ሄንሪ ሪጅዌል ከለንደን በላከው ዘገባ ጠቅሷል። አዳነች ውሳኘ አቀርባለች። ጠቅላይ ሚኒስትር ቴሬዛ ሜይ ትላንት የለንደን ገበያን በጎበኙበት ወቅት የተቃዋሚ ፓርቲ ደጋፊዎች በእሳቸው ላይ ተቃውሞ አሰምተዋል። በሁለቱ ወራት ውስጥ ሶስት የአሸባሪዎች ጥቃቶች ከተከሰቱ በኋላ ሜይ ሽብርን መዋጋት የወግ አጥባቂው ፓርቲ አብይ አጀንዳ እንዲሆን አድርገዋል። የሰብአዊ መብት ሕጎቻችን ይህን ከማድረግ የሚያቆሙን ከሆነ ለማድረግ እንድንችል ሕጎቹን እንለውጣለን ያሉት ቴሬዛ ሜይ የተቃዋሚው ሌበር ፓርቲ መሪ ጀረሚ ኮርቤን ግን ይህን አባባላቸውን ነቅፈዋል። ለዲሞክራሲ አደጋ በሆኑ ተግባሮች ላይ የሚኖረው አያያዝ ዲሞክራሲን በመቀነስ ሳይሆን አደጋውን በማስወገድ ነው። ይህም ማለት ለፖሊስ ኃይልና ለጸጥታ አገልግሎቶች አስፈላጊውን በጀት ማቅረብ ነው። ቀደም ብለው የወጡ የምርጫ ሐዞች ገዢው ወግ አጥባቂ ፓርቲ በሰፊው ድጋፍ እንደሚያሸንፍ አመላክተው ነበር። ከቅርብ ቀናት ወዲህ ግን በጥቂት ነጥቦች ወደ መበላለጥ ወርዷል። በለንደን የፖለቲካ ፕሮፌሰር ኤያን ቤግ ተሬሳ ሜይ ዴቪድ ካሜሩን አቻምና ካገኙት ድምፅ የተሻለ ካላገኙ በስተቀር እንደ ትልቅ ሽንፈት ይታይባቸዋል። ጀሬሚ ኮርብን አብዛኛዎቹ ሰዎች ከገመቱት በላይ በጣም የተሻለ ውጤት እያገኙ ነው። በምርጫ ውድድር ሶስተኛውን ቦታ የያዙት የብሪታንያን ከአውሮፓ ህብረት መውጣት የሚቃወሙት ሊበራል ዴሞክራቶች ናቸው። ተንታኞ የንቤ ግን ሀገሪቱ ጉዳዩን አልፋዋለች ይችላሉ። ኢኮኖሚ፣ ብሔራዊ የጤና ጥበቃና የፓርቲ አመራሮች ጥያቄ ናቸው። በአሁኑ ወቅት ዋናዎቹ ነጥቦች ከአውሮፓ ህብረት የመውጣቱ ጉዳይ አሁን በአገሪቱ በአንገብጋቢነት የሚታይ አይደለም። ጽንፈኛው ቀኝ የብሪታንያ ነጻነት ፓርቲ ብዙም ድጋፍ አላገኘም። አሁን ብሪታንያ ከአውሮፓ ህብረት የመውጣቷ ጉዳይ ያለቀለት በመሆኑ የነጻነት ፓርቲ ደጋፊዎች ወደ ወግ አጥባቂዎች ሄደዋል። ጠቅላይ ሚኒስትር መይ ብሪታንያ ከአውሮፓ ህብረት ስለ መውጣቷ ጉዳይ ድርድር በሚያካሄዱበት ወቅት ጠንካራ ውክልና እንዲኖራቸው እንደሚፈልጉ ነው የገለጹት። የፖሊቲሾም ድረ ገጽ አዘጋጅ ኬቪን ሹፌልድ ከምን ጊዜም የተለቀ ውይይት ይጠብቆታል። ማንኛውም የብሪታንያ መንግስት ለትውልዶች ያህል ያልተከሰተ ምናልባትም ከሁለተኛው የዓለም ጦርነት ወዲህ ባልተለየ መልኩ ትልቅ ድርድር ነው የሚጠብቆት። የድምፅ መለኪያ ሀዞች ባመለከቱት መሰረት ወግ አጥባቂው ፓርቲ ቢያሸንፍ ለስኮትላንድ ነጻነት ድጋፍ ሊያጠናክር ይችላል። ብሪታንያ ከአውሮፓ ህብረት ለመውጣት በወሰነችበት ወቅት ገዢው የስኮትላንድ ብሔራዊ ፓርቲ ከብሪታንያ ስለመገንጠል ጉዳይ ድጋሚ ረፈረንደም ወይም ህዝበ ውሳኔ እንዲካሄድ እየጠየቀ ነው። አብዛኛው የስኮትላንድ ህዝብ አሁን ህዝበ ውሳኔ የማካሄድ ፍላጎት የለውም ከሶስት ዓመታት በፊት ውሳኔ የሰጠበት ጉዳይ በመሆኑ። ብሪታንያ በአሁኑ ወቅት ብዙ ተግዳሮቶች ተደቅነውባታል። አሸባሪነትን፣ ከአውሮፓ ህብረት አባልነት መውጣትን፣ ምናልባትም የሀገሪቱ መገንጠልን የመሳሰሉት ችግሮች አፍጠውባታል። እያንዳንዳቸው የሀገሪቱ ፓርቲዎች የተለያዩ መፍትሄዎች እያቀረቡ ናቸው።